በአሰላ ከተማ ትናንት ረቡዕ በተፈጠረ ግጭት የአንድ ሰው ሕይወት ሲያልፍ ከሀያ በላይ መቁሰላቸውን የከተማይቱ ፖሊስ አስታውቋል። ግጭቱ የእምነት ተቋም ግንባታ ቦታን ምክንያት ያደረገ ቢሆንም ፖለቲካዊ ዓላማ አለው ይላል የአሰላ ከተማ ፖሊስ ሙክታር ጀማል ተጨማሪ አለው። ስሙ እንዳይጠቀስ የጠየቀው የአሰላ ከተማ ነዋሪ እንደገለጸው ትላንት ማክሰኞ መጋቢት ሰላሳ ንጋት ገደማ ከከተማዋ ባለው ባዶ ቦታ ላይ ሰዎች የመስጊድ ማሰሪያ አጥር እያጠሩ መሆናቸውን ያስተዋሉ ሌሎች ሰዎች መስጊድ እዚህ መገንባት የለበትም በማለት ግጭት ማስነሳታቸው ነው ችግር የፈጠረው ይላሉ። መስጊድ ሰርቶ ነበር አሉ። በምሽት ጠዋት ላይ እዛ ሰፈር ያሉ ክርስቲያኖች ያን መስጊድ በማፍረስ በዛ ምክንያት ያው ተጣሉ። መሬቱ ኮሌጅ አካባቢ ነው ያለው የመንግስት ኮሌጅ አትሌ ቀሚሳ የሚባል እዛ አካባቢ ቤተክርስቲያንም የለም። መሬቱ የመንግስት ይመስለኛል። ከዛ በፊት በማንም የተያያዘ አይመስለኝም። በዛ የተጣሉ ነው። መጨረሻ ላይ ግን ነገሮች የሃይማኖት ሳይሆን ሌላ ብሄር የሚመስል አይነት ሆነ። ምክንያቱም አንዳንድ ድርጅቶች ተመትተዋል። አንድ ኢኮኖሚክስ የሚባል ኮሌጅ ተመትተዋል። ከዛ በመነሳት ያው ነገሩ አቅጣጫው እንደቀየረ ነው እኛም የተረዳ ነው። መጨረሻ ላይ ምን ያህል ሰው ተጎድተዋል አንተ እስከምታውቀው ድረስ? ሆስፒታል የገቡት ሰላሳ በላይ ናቸው የሚል ወሬ ሰምተናል። ኃይሉ ከቡ የተባሉ የአሰላ ከተማ ነዋሪ ለአሜሪካን ድምፅ እንደተናገሩት ግጭትና ሁከት ከግንባታው ቦታ በመስፋፋት ወደ መሃል ከተማው መሰራጨቱንና ወደ ቡድን ግጭት መሸጋገሩን ገልጸዋል። የግጭቱ ተካፋዮች ከዚያም የግለሰቦችን እና የመንግስት ህንጻን በድንጋይ መደብደብ ያዙ። የጸጥታ አካላት በመሃል ገብተው ግጭቱን ለማብረድ ሲሞክሩ ተኩስ ተከብቶ ብዙ ሰዎችም ጉዳት ደርሶባቸዋል ይላሉ። ያንን እዚህ ጋር በምል ያው ከቤተ ክርስቲያን ደውል ተሰምተው ከዛ በኋላ ሰዎች ተሰባሰቡ። የጸጥታ አካላትም እነኝህ ሰዎች አጭቦ ምናን ሲሄዱ እኔ በይና ያቻለን ከቤተክርስቲያን ደውሉ ሊሰማ የቻለው ከምን አንጻር ነው? የቤተክርስቲያን ይዞታ ስራ አይገኝም፣ ቦታው አይገኝም፣ በጣም እራራቃል። በግምት ከአምስት መቶ ሜትር በላይ ነው ቦታው ማለት ነው። ከዛ ችግሩ ለሃይማኖት አስመስለው ችግር ለመፍጠር ምናን የሚሞክረው በየጊዜው በከተማችን ከዚህም በፊትም ያው ዛቻ ምናን ነበር በየጊዜው ማለት ነው። ስማቸው እንዳይጠቀስና ድምፃቸው እንዳይቀረጽ የጠየቁት ሌሎች ያነጋገርናቸው የከተማዋ ነዋሪዎች የግጭቱን መንስኤ በተመሳሳይ መልኩ ገልጸዋል። የሙስሊሙና የኦርቶዶክስ እምነት አባቶችን ስለ ግጭቱ እንዲያስረዱን ያደረግኩት ጥረት አልተሳካም። ነገር ግን ትላንት ማታ ለኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን አስተያየታቸውን የሰጡት የሁለቱም ወገን እምነት አባቶች ጉዳዩ ህዝብን ከማጋጨትና እኩይ ድርጊት የዘለለ እምነታዊ ተልዕኮ የለውም ብሏል። ስለ ግጭቱ ለአሜሪካ ድምፅ መግለጫ የሰጡት የአሰላ ከተማ ፖሊስ መምሪያ አዛዥ ኮማንደር ታደሰ ሽብሩ የግጭቱ መነሻ የነበረው ቦታ ንብረትነቱ የመንግስት ነው፣ ለመስጊድ መስሪያ ተጠይቆ ነበር ነገር ግን ምንም አይነት የግንባታም ሆነ የይዞታ ፍቃድ አልተሰጠበትም ብለዋል። የግጭቱ ምክንያት የመለየቱ ጉዳይ በምርመራ ላይ እንዳለ ጠቅሰው ግጭቱን አባብሰዋል ያሉትን ነጥቦችም ተናግረዋል። አሁን ስናጠነው ግን ከዘጠኝ ወር በፊት ጥያቄ ቀርቦ ነበር እና በተወሰኑ አካላት ግሪን ኤሪያ ነው ሊሰጥ አይገባም የሚል ሀሳብ ቀርቦ እንደነበረ አሁን አጫጭር ኢንፎርሜሽኖች እየመጡ ነው። ይሄ ማነው ያለው፣ እንዴት ተባለ፣ የሚለው ነገር በኋላ ወደፊት አጣርተን የምናቀርበው እንዳለ ሆነ፣ ከዚህ ጋር ታይዞ ግን ሳይፈቀድለት ግንባታ የገነባ አካል አለ? አዎ አለ። ተፈቅዶለት ያላልተፈቀደለትም? እስካሁን ባለ መረጃ የተፈቀደ ነገር የለም ነው የሚለን የመሬት አስተዳደር እና የከተማው መስተዳደር አካላት። ቢገነባም ደግሞ ይህን ግንባታ ሊያፈርስ የሚችለው አፍራሽ ግብረ ሀይል የጸጥሰው አካል ወይም ደግሞ ከተማውን የሚያስዳ የከተማ ማስተዳደር ነው ይህን ነገር የሚያደርገው ሊያፈርሱ ና መብት የሌላቸው አካላት ደግሞ ቦታውን መከልከል ወይም ደግሞ መጠየቅ ወይም ደግሞ አላግባብ ነው እዚህ አካባቢ የተገነባው የሚል ጥያቄ ማቅረብ ና በህግ መከራከል ያለባቸው አካላት ወደ ማፍረስ ና ወደ ግጭት ከጸጥታ አካል ቁጥጥር ውጭ ሆነ ወደ ግጭት መሄድም አግባብ አይደለም ይህን ጥያቄ የሚያስነሳ ነው ይሄ ግጭት ደግሞ እንዲባባስ ከማድረግ አንጻር ማን ነው ይሄን ደወል የደወለው እውነት የቤተክርስቲያኑ አገልጋይ ሰው ነው ወይስ ደግሞ ከውጭ የገባ ሰው ነው የሚለውም ይሄኛው ምርመራ የሚያስፈልገው ነገር ነው የቤተክርስቲያኑ አስተዳደሮች ማንነው ደወል ያስደወለው ና ነገሮች ወደ ግጭት እንዲሄዱ የተደረገው እንደ ነገር እያ አመጣት እኮ በዚህ ሰዓት ቁጭ ብለን በዚህ ደረጃ ልናወራበት የምንችልበት ነገር አልነበረም የተፈጠሩት ሁኔታዎች። ስለዚህ በእነኚህ በምርመራ የሚጣሩ ነገሮች ናቸው። ሁሉም ተጠያቂ የሚሆኑበት እንዳለ ነው። ምርመራ አቅጣጫችን የሚያሳዩ እስካሁን በደረሰው ችግር ምን ያህል ሰው ላይ ጉዳት ደርሷል? ከሞትም ይሁን ከአካል ጉዳት ጥይት ጉዳት ሶስት ሰው ነው። ከሶስት ሰው አንድ ሰው ሞቷል፣ ሁለት ሰዎች በህክምና ላይ ናቸው ሌሎች በድንጋይ በዱላ የተጎዱ ሰዎች በሀያ ቤቶች እስከ ሀያ የሚደርሱ እና ከዛም ቁጥራቸው ሊዘል ይችላል የሚባል ነገር አለ። ዞሮ ዞሮ ግን በአሁኑ ሰዓት የምርመራ ቡድኑ በጥይት የተመታ ወይም ደግሞ በዱላ የተመታ አለዛ ደግሞ በሽሽት ላይ ያለ የወደቁና የተጎዱ በሚል እየለያቸው ያለ ስለሆነ በቀጣይ ምርመራ ሂደታችን ሁሉንም አቃርተንም እናቅርብ ይሆናል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።